የኢትዮጵያ መንግስት የምንዛሬ ለውጥ ማድረጉን ተከትሎ ለሳተላይት ስርጭት ኪራይ የሚከፍሉት ክፍያ በብር በእጥፍ መጨመሩን ተከትሎ ለመክፈል በመቸገራቸው ከሳተላይት መውረዳቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ የቴሌቪዥን ኃላፊዎች ተናግረዋል። ልክ ነው። የአሜሪካ ድምፅ ባገኘው መረጃ መሰረትም በሳተላይት ስርጭታቸውን ከሚያስተላልፉ የቴሌቪዥን ጣቢያዎች መካከል እስካሁን አስራ ሶስት የሚሆኑ ከሳተላይት ወርደዋል። አስማማው በዚህ ዙሪያ የባለድርሻ ድርሻ አካላትን አነጋግረህ መረጃውን ያጠናከርከው አንተነህ። ወደዚያው ዝግጅት እንለፍ። ከአስር ዓመታት በላይ የዜና ዘገባና ወቅታዊ ጉዳዮችን በኦሮምኛ ቋንቋ ለተመልካች ሲያቀርብ የቆየው የኦሮሚያ ብሮድካስቲንግ ሰርቪስ ፕሮግራሞችን ከመስከረም 27 2017 ዓ.ም ጀምሮ እያስተላለፈ አለመሆኑን የጣቢያው ሥራ አስኪያጅ ቦሶና ደሬሳ ለአሜሪካ ድምፅ ተናግረዋል። ለዚህ ደግሞ ሳንዘጋጅበት የሆነ ነው ያሉት የመንግስት የውጭ ምንዛሬ የፖሊሲ ለውጥ ዋነኛ ምክንያት ነው። ምናልባት ወደ ኦገስት ምናምን አካባቢ አንድ የአሜሪካን ዶላር ወደ ሀምሳ አምስት ብር በዛ አካባቢ ነው ከባንክ ስንወስድ የነበረው እና በአንድ ጊዜ ምናልባት በሁለት ሳምንታት ውስጥ ነው ከሀምሳ አምስት ብር ወደ መቶ ሀያ አምስት መቶ ሀያ ስድስት እንደዚህ የገባው እና ይሄ ደግሞ በጣም ለእኛ ያልተዘጋጀንበት ሁሉም ነገር ጉዳይ የሆነበት ስለሆነ እንግዲህ ከሰአት ላይ መውረድ ይችላል ማለት ነው። እኛ አስራ አንድ ሺህ ዶላር ነው እየወሩ ምን ከፍለው ይሄ ደግሞ ያኔ ወደ አምስት መቶ አስራ ምናምን ውስጥ ነው ወደ ግማሽ ሚሊዮን ነው ስንከፍል የነበረው ወራዊ ማለት ነው። ይሄ ያኔ በአምሳ አራት በአምሳ አምስት ነው አንድ ዶላር ከባንክ የምናገኘው ማለት ነው አንድ ዶላር በሀምሳ አምስት ብር በኛ ስናገኝ የነበረው እና አሁን ወደ አንድ ነጥብ ሶስት ወደ አንድ ነጥብ አራት ወደዛ ይሄዳል። ፍላክት ስለምደረግ ይሄ ደግሞ እኛ አልተዘጋጅንበትም። እንደዚህ ይሆናል ብለን አልጠበቅንም። በኢትዮጵያ የሚተላለፉ የቴሌቪዥን ጣቢያዎችን በሚያሰራጨው የኤንኤስኤስ አስራ ሁለት ሳተላይት አርባ ሰባት የቴሌቪዥን ጣቢያዎች ስርጭታቸውን እንደሚያስተላልፉ ከመገናኛ ብዙሃን ባለስልጣን ያገኘነው መረጃ ያሳያል። የአሜሪካ ድምፅ በተቋማቱ ኃላፊዎች ማረጋገጥ ከቻላቸው ናሁ የኢትዮጵያ ሳተላይት ቴሌቪዥን ኢሳት እና የኦሮሚያ ብሮድካስቲንግ ሰርቪስ ኦቤስ የቴሌቪዥን ጣቢያዎችን ጨምሮ በአሁኑ ወቅት አስራ ሶስት የሚደርሱ የቴሌቪዥን ጣቢያዎችም በዚህ ሳተላይት በኩል የሚያስተላልፉትን ስርጭታቸውን ማቋረጣቸውን ለማወቅ ችለናል። አቶ ቴዎድሮስ ሽፈራው የናው ቴሌቪዥን ባለቤት እና ዋና ስራ አስኪያጅ ናቸው። በተወሰኑ የሳተላይት መስመሮች ላይ ወርደን ዛሬ ወጪ በማያስወጣን በዲስቲቪ ላይ ያለን በሌላ ደግሞ በራሳችን ከአቅማችን በላይ ከፍተኛ ወጪ እያስወጣን እና መጀመሪያም ሳናምንበት ከዩተርሳት ወደ ኢትዮሳት የዞርንበት ሁኔታዎች ስላሉ በራሳችን አዲስ ቴክኖሎጂ ወይም አይፒቲቪ በሚል ለመጀመሪያ ጊዜ በኢትዮጵያ ውስጥም ምናልባት በአፍሪካዎችም የተወሰኑ ሀገሮች ላይ ሊኖሩ ይችላሉ። ባይፒቲቪ ላይ በመውጣት ላይ እንገኛለን። እንግዲህ አብዛኛውን ተደራሽ በመሆን ሁለተኛው ነገር ደግሞ የሳተላይቶች ከፍተኛ ደረጃ ላይ ስለደረሰብን መስመራችንን የለወጥን አቶ ቴዎድሮስ። የጣቢያዎቹ ከስርጭት መውረድ ከምንዛሬ ለውጥ ባለፈ ከሁለት ዓመት በፊት ቀድሞ የተላለፍበት ከነበረው ኢቱልሳት ወደ አሁኑ ኤንኤስኤስ አስራ ሁለት የሳተላይት ስርጭት የተደረገው ለውጥም ተደራሽነታችንን ገድቦታል ይላሉ። ወደ ሳተላይት በቅርቡ ታመጥቃለች ስለዚህ፣ ወደዚህ መዞር አለብን የሚል ሀሳብ የመጣው የዛሬ ሁለት ዓመት አካባቢ ነው። በዛን ጊዜ እንደሚታወቀው ብዙ ነገሮችን አሳልፈናል። አንደኛ በሀሳብ ደረጃ ከኢትዮ ሳት እና ከዩተል ሳት የትኛው በጥራት ደረጃ ተደራሽነት ደረጃ ያለውን ነገር መመዘን ነበረብን። እሱን ስትመዝነው በዩተል ሳት ብንሆን ኖሮ አውሮፓ፣ አሜሪካ ዱባይ፣ አቡዳቢ፣ ባህሬን ያሉ ኢትዮጵያውያኖች በቀላሉ ፈልገው ያገኙን ነበር እና ተደራሽነታቸውም፣ ከፍተኛ ስለሆነ ማስታወቂያ የማግኘት እድላችን ከቀን ወደ ቀን እየሰፋ መጥቶ እንደውም እነ ኮካኮላ ዱባይ ውስጥ ያሉ ካምፓኒዎች ማንጎ ካምፓኒዎች ምናምን ማስታወቂያ እስከ መስጠት ደረጃ እና በፎሬን ከረንሲም ገቢ ማግኘት የምንችልበት ደረጃ ላይ እየደረስን ነበር። ባልታወቀ ምክንያት ግን ሰደንሊ ከኒውተል ሳት ወርደን ወደ ኢትዮ ሳት መዞር አለብን የሚል ሀሳብ መጣ። በወቅቱ በጣም ብዙ ተከራክሬ ነበር። አንደኛ ወደዚህ ሳተላይት ስንዞር በጣም የሚያሳዝነው አድማሳችን እየሰፋ የኢትዮጵያ ሚዲያ ከመምጣት ይልቅ ወርደን የምንታየው በአሁኑ ሰዓት ኡጋንዳ እና ሶማሊያ፣ ኬንያ አካባቢ ካልሆነ በስተቀር በዚህኛው ሳተላይት መስመር ላይ እሚናደር የምንደርስበት ብዙ ግዙፍ ተደራሽነታችንን እንደሚቀንስ ክፍያውም ያው ነው። መዞር ከሌለብን ዳይሬክሽን ወርደን ዛሬ ኢትዮጵያ መታየት የሌለባት ዳይሬክሽን ላይ ተቀምጣ በመሆኑ ያደረብን ጫናም ጭምር ነው እና ለዚህ የዳረገን በዚህ ሁኔታ ነው። እንግዲህ ብዙ ቴሌቪዥን ጣቢያዎች የተዘጉት የእኛም አማራጭ ስላሌለና ያንን ዶላር ከፍለን መቀጠል ስላልቻልን ሁለተኛውን አማራጭ ለመፈለግ የተገደድ ነው። የቴሌቪዥን ጣቢያዎች ከሳተላይት ስርጭት መውረድ በተመለከተ የአሜሪካ ድምፅ የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዳይሬክተር አቶ ዮናታን ተስፋይን የጠየቀ ሲሆን በጉዳዩ ዙሪያ የተሟላ መረጃ እንዲኖር በሕጉ መሰረት ተገቢውን ማጣሪያ እያካሄድን ነው፣ ለጊዜው ሀሳብ ለመስጠት እንቸገራለን የሚል የጽሑፍ ምላሽ ሰጥተውናል። ከሳተላይት ማሰራጫው ለውጥ ጋር በተያያዘ ለተነሳው ሀሳብም በወቅቱ ጉዳዩን ሲያስተባብር እንደነበረ ለተገለጸው የኢትዮጵያ ብሮድካስተሮች ዘርፍ ማህበር ሰብሳቢና የቤስ የቴሌቪዥን ጣቢያ ስራ አስኪያጅ አቶ አማን ፍስሃጽዮንን በስልክና በጽሁፍ መልእክት ምላሻቸውን ለማካተት ጥረት ያደረግን ቢሆንም ባለመሳካቱ ማካተት ሳንችል ቀርተናል። በአሁኑ ወቅት በሚዲያዎች መካከል ያለው የማስታወቂያ ገቢ ክፍፍል ፍትሐዊ አለመሆንን ጨምሮ ሌሎች ጫናዎች ለግል የቴሌቪዥን ጣቢያዎች ሁኔታውን አስቸጋሪ አድርጎታል፣ የሚሉት ደግሞ በባህርዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህር የሆኑት ዶክተር አየል አዲስ ናቸው። በአሁኑ ሰዓት እንደምንመለከተው በመንግስት ቁጥጥር ስር ብቻ የሚገኙ መገናኛ ብዙሀን ነው ከፍተኛ የሀብት መጠንም፣ የማስተዳደር መጠንም፣ መረጃን በብቸኝነት የማግኘት ሁኔታ የሚስተዋልባቸው። ስለዚህ በግሉ ዘርፍ የተሰማሩ ገለልተኛ የሆኑ የመገናኛ ብዙሀን እና ጋዜጠኞች የሚስተናገዱበት በሀገሪቱ ውስጥ ግብር ከፋይ ቢሆኑም እንኳ ንቁ ተሳትፎ እንዲያደርጉ የተመቻቸ እድል የለም። ምክንያቱም ከማስታወቂያ የሚገኘው በቅርብ ከተዳሰሱ ዳሰሳ ጥናቶች መሀልም ከአምስት ቢሊዮን ብር በላይ ፍሰት የሚያደርገው ተመልሶ ወደ መንግስት የሚያስተዳድራቸው የሕዝብ መገናኛ ብዙሀን የሆኑ ተቋማት ነው። ያው ፋይናንሱን የሚመራው አካል መረጃውንም እንዲመራው እድል ይፈጥራል። በአንዱ ሀገሪቱ ላይ የብቸኛ ቁጥጥር ወይም ደግሞ ብቸኛ ቁጥጥር ጠንካራ ተቆጣጣሪ አካል እንዲፈጠር የሚያደርገው የፋይናንስ አቅርቦትም በመሆኑ ምክንያት ማለት ነው። አሁን ደግሞ ከሀገሪቱ ካለው የከፋ ሁኔታ በተለይ የከፋ ሁኔታ ልንወስዳቸው የምንችለው አዲሱ የፋይናንስ ወይም ደግሞ የምንዛሬ ለውጡ ጋር ተከትሎ በርካታ መገናኛ ብዙሃን ከሳተላይት ወርደዋል። ከህትመት ሚዲያው ወጥተዋል። የቴክኖሎጂ አቅርቦት የለም። መሰረተ ልማት ዝርጋታው ላይ ራሱን የቻለ ተግዳሮት አለ። በእነዚህ ተግዳሮቶች ምክንያት ተቋማዊ ለውጥና አሰራር የሚጠይቀውን ፍትሐዊነት ባለማግኘታቸው ምክንያት በርካታ ሰራተኞቻቸው እስከ መበተን ደርሰዋል። ይህ ምን ተጽዕኖ አሳድሯል ካለ ገለልተኛ ድምፆች ላይ አፈናዎች እንዲከሰቱ ያደርጋል። ፋይናንሱን ያቀረበው መንግስት ብቻ ድምፁ የሚሰማበትን እድል ይፈጥራል። ስለዚህ ፍትሐዊ ያልሆነ የሀብት ክፍፍል በተለይ ከዋጋ ንረቱ ጋራ ተይዞ የተገቢው ድጎማ ባለማግኘታቸው ምክንያት ወይም ደግሞ በሚሰሩት ዘገባ ያላቸው ከማህበረሰቡ ጋራ ደርሰው ያላቸው ተቀባይነት ከፍተኛ እንዲሁም ባለመሆኑ ምክንያት እና በሀገሪቱ ውስጥ ወይም በተዋሉ ግጭቶች ምክንያት ጋዜጠኞች በነፃነት ከቦታ ቦታ ተዘዋውሮ ባለመስራታቸው ምክንያት ገቢም ማመንጨት አልቻሉም፣ ይዘትም ማመንጨት አልቻሉም። በተመሳሳይ ሁኔታ ገበያው ለመቆየትም ሙያው ብቻውን ለማስቀጠልም ችግር እንደሆነባቸው ማስተዋል እንችላለን። የአሜሪካ ድምፅ የቴሌቪዥን ማሰራጫ ኃላፊዎችን አነጋግሮ እንደተረዳው በአሁኑ ወቅት በሳተላይት ስርጭት ለማስተላለፍ ለአንድ የቴሌቪዥን ቻናል በወር ከ110 እስከ 160 ዶላር ክፍያ ያስፈልጋል። ይህ በሚተላለፈው የምስል ጥራት አይነት የሚወሰን ሲሆን ከምንዛሬ ለውጡ በፊት በከፍተኛ ጥራት ወይም ኤችዲ ለሚተላለፈው ስርጭት ለሚከፈለው 16,000 ዶላር ያስፈልግ የነበረው ወደ 900 ሺህ ብር ገደማ ክፍያ አሁን በጥፍ አድጎ ወደ 2 ሚሊዮን ብር አካባቢ ደርሷል። ይህ ደግሞ አሁን ካለው ሀገራዊ ሁኔታ አንጻር ለቴሌቪዥን ጣቢያዎች ለሰራተኞቻቸው የሚከፍሉትን ደሞዝ እና የሥራ ማስኪያጃ ጋር ተዳምሮ ቀጣይነታቸውን አስቸጋሪ አድርጎታል ይላሉ። በክፍያ መብዛት ምክንያት ስርጭቱን ያቆመው የኦሮሚያ ብሮድካስቲንግ ሰርቪስ ሥራ አስኪያጅ አቶ ቦሰና ደሬሳ በአሁኑ ወቅትም ሠራተኞቻቸውን እያሰናበቱ መሆኑን አቶ ቦሰና ተናግረዋል። ማንኛውም አሁን ለኢትዮጵያ ውስጥ ላሉት ለሚዲያ ኢንዳስትሪ በጣም ከባድ ነው የራስ ምታት ነው አሁንም ከብዙዎች ጋር እንተዋወቃለን ምን ላይ እንዳሉ ብዙዎቹ የወራጅ ቀጠና የሚባሉት ውስጥ ሊገቡ ይችላሉ በዚህ አካሄድ በጣም ይገብዳል የኢትዮጵያ ውስጥ አሁን ለሚዲያ አሁን ስፖንሰርሺፕ በጣም ከባድ ነው ስፖንሰሩ ማፈላለግ ብዙ ብዙ ነገር አለ አሁን ጦርነት ከዚህ በፊት በጣም ነበረ። ሰሜኑ ጦርነት እሱ በጣም እንትን ኮቪድ ነበረ እሱ ተጨማምሮ ያለ በጣም ለሚዲያ በጣም አስቸጋሪ ጊዜ ነበር። አሁን ላይ ስፖንሰር አሁንም ኦሮሚያ ብትወስደው ብዙ ዞኖች ጸጥታ ስጋት በጣም አስቸጋሪ ነው። እንደፈለግ ተንቀሳቀሰ የምንሰራበት ስፖንሰርሺፕ የምትፈልጉበት እንትን ነገር አይደለም፣ ሚቹ አይደለም። ይሄ ይሄ የከበር ነው ለህብረተሰቡ አሁን እኛ እንደውም የመጨረሻ ቢጀኛ የግል ሚዲያ ሆን በብሮድካስት የነበረ ነኖቢስ እና በአፋኖ ደግሞ ከኛ ውጭ አሁን በግል የሚያሰራጭ እንትን ቴሌቪዥን ጣቢያ የለም። የግል የግል ሰራተኞች ይበትናሉ። አሁንም ኦልሬዲ ተበትነዋል። የጋዜጠኝነትና ተግባቦት መምህሩ ዶክተር አየል አዲስ በበኩላቸው የሚዲያዎቹ በዚህ መልኩ ስርጭት እያቆሙ ከገበያ መውጣት የማህበረሰቡን ከተለያዩ አማራጮች መረጃ የማግኘት እድልን በመገደብ ለሐሰተኛ መረጃዎች መስፋፋት ምክንያት ይሆናል ይላሉ። ሚዛናዊ የሆነ የሐሳብ ብዝሃነት የተረጋገጠበት ዜጎች ድምጻቸው የሚሰማበት አማራጭ ሀሳቦች የሚታዩበት የሚደመጡበትና የሚነበቡበት እንዲሁም ደግሞ ለምክክር ለውይይትና ለክርክር ለንግግር በሮች ዝግ ይሆናል። በዚህም ሀሳብን በነጻነት የመግለጽ መብት አሁን የሚታፈን ይሆናል። መረጃን የማግኘት እና መረጃን የማሰራጨት እንዲሁም የጋዜጠኞች ወይም የሚዲያ ተቋማት ቀዳሚ ኃላፊነት ለሕዝብ ጥቅም መስራት ነው ስንል ለሕዝቡ በቂ መረጃ፣ ወቅቱን የጠበቀ ትክክለኛ መረጃ በማድረስ በእውቀት ላይ የተመሰረተ ውሳኔ እንዲያሳልፉ ማስቻል ነው። ስለዚህ ማህበረሰቡ ያንን እውቀት ተገቢውን ወቅታዊና ትክክለኛውን መረጃ ማግኘት አልቻለ በወቅቱና በእውቀት ላይ የተመሰረተ ውሳኔ ማሳለፍ አይችልም። ስለዚህ ለሀሰተኛ መረጃ ስርጭት ይጋለጣል፣ ለመረጃ መዛባት ይጋለጣል፣ ለመረጃ ብክለት ይጋለጣል፣ ለተሳሳተ መረጃ ይጋለጣል። ለሀሰተኛ መረጃ ስርጭት ተጋላጭ ይሆናል፣ ለፕሮፓጋንዳና እንዲሁም ደግሞ ለተበከሉ ወይም ደግሞ ለተዛቡ መረጃዎች ተጋላጭ ይሆናል። በዚህም ምክንያት የጥላቻ ንግግሮች ይስፋፋሉ በተለይ ዜጎች ላይ የሚጠበቀው መልካም የሆነ በጋራ ተስማምቶ የሚኖሩ ሳቢዎች በተሳሳቱ መረጃዎች መምጣት ምክንያት ግጭቶች የሚስፋፉበት አውድ ይፈጥራሉ ማለት ነው። ይህም ሀገርን እስከ ማጥፋት ይደርሳል ማለት ነው። የግል ሚዲያዎች ከቀጣይነታቸው ጋር በተያያዘ ያለውን ችግር ለመፍታት ዘላቂ መፍትሄ ያስፈልጋል የሚሉት ዶክተር አየለ የሚዲያዎች ተዘዋዋሪ ፈንድ ማቋቋምን ጨምሮ መፍትሄ የሚሏቸውን ሀሳቦች እንደሚከተሉ ያስረዳሉ። አሁን ላለው ኢፍትሀዊ የሆነ የህዝብ ሀብት ክፍፍል የመጀመሪያውና ቀዳሚ ነገር ከገቢ አንጻር ማስታወቂያ የሚነገርባቸው ለሁሉም ሚዲያዎች የህዝብ ሀብት በመሆናቸው ምክንያት እና ስራቸው ደግሞ መረጃ ለህዝብ ማድረስ በመሆኑ ምክንያት ፍትሐዊ የማስታወቂያ ክፍፍል ሊደረግ ይገባል። ሌላው በኢትዮጵያ የሚታየው አሁንም ድረስ የህዝብ ሚዲያ ሆነው ነገር ግን በመንግስት የሚተዳደሩ ሚዲያዎች ያለምንም ቅድመ ሁኔታ ለባለቤቱ ለህዝብ መተላለፍ መቻል አለባቸው። ዲሞክራሲ ተቋም እንደመሆናቸው መጠን ለዲሞክራሲያዊ መንገድ ከአመራሮቹ መት ጀምሮ እስከ ጋዜጠኞች ነጻነት፣ የኤዲቶሪያል ነጻነት እንዲከበር በሚያስችል መልኩ መንግስት የዲሞክራሲ ተቋምነታቸውን ሊያከብርላቸው ይገባል። ሙሉ ለሙሉ በአስፈፃሚው አካል የተጠለፉ የሚጉበት እጅል ነጻ እንዲወጡ ያስፈልጋል። ከዚህ የፋይናንስ በተለይ ደግሞ በተለያየ ጊዜ ፋይናንስ ሙሉ ለሙሉ የእጃዙ ቁጥጥር በሚደረግበት ሁኔታና የመንግስት የሚያስተዳድራቸው የህዝብ መገናኛ ብዙሀን ላይ የሚደረገው ፍሰት የግሉንም ያቀፈና ያሳተፈ መሆን ስለሚገባው ሙያው አዳጊና የመረጃ ተደራሽ ምንድን መሆኑ መጠን ተዘዋዋሪ ፈንድ ማቋቋም ያስፈልጋል። ለሚዲያዎች ማለት ነው። ይህ እንግዲህ ገለልተኛና የማህበረሰብ ሚዲያ የሚደግፍ በተለይ ባለሙያዎችን በተወሰነ በረጅም ጊዜ ወስዶ የሚዲያ ተቋማት መልሰው የሚመለሱት ማዕቀፍ ነው እና ሌሎችም የራሱን የቻለ ተቋማዊ ማሻሻያ የማስታወቂያ ስርጭት ቁጥጥር ኤጀንሲ ወይም ድርጅት እስከ ማቋቋም መሄድ መቻል አለበት። ሌሎችም አማራጭ የገንዘብ ድጋፍ ሞዴሎች ሊታዩ ይገባል። ከኢትዮጵያ መገናኛ ብዙኃን ባለስልጣን ድረገጽ ያገኘነው መረጃ እንደሚያሳየው በአሁኑ ወቅት 21 የሕዝብ ሲል የገለጻቸው የሬዲዮና ቴሌቪዥን ጣቢያዎች ሲኖሩ 38 የንግድ የሬዲዮና ቴሌቪዥን መገናኛ ብዙኃን ፈቃድ ወስደው እየሰሩ ይገኛል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።